የወጣቶች ዓለም ዕድሜያቸው ከ20 ዓመት በታች የሆኑ አዳጊ አትሌቶች የሚሳተፉበት የዓለም አትሌቲክስ ስፖርት ፉክክር በፖላንድ ቢድጎስች ማክሰኞ ሐምሌ 12 ቀን 2008 ዓ ም ይጀምራል። በተለያዩ የአትሌቲክስ ስፖርት ዘርፎች ለመወዳደርም ኢትዮጵያውያን አዳጊ አትሌቶችን ያቀፈው ቡድን ነገ ወደ ቢርጎስች ፖላንድ እንደሚያቀና ተገልጧል። በረዥም ርቀት፣ በመካከለኛና አጭር ርቀት የሩጫ ፉክክር እንዲሁም በመሰናክል ሩጫ የሚሳተፉት አዳጊ ወጣቶች ቁጥራቸው 23 ሲሆን በተጨማሪም የእርምጃ ተፎካካሪዎችም በቡድኑ ታቅፏል። ውድድሩ ከብራዚሉ የኦሎምፒክ ፉክክር 17 ቀናት ቀደም ብሎ የሚከናወን ነው። በስልክ ያነጋገርናቸው አዳጊ ወጣት አትሌቶች በውድድሩ አሸናፊ ለመሆን ተገቢውን ዝግጅት እንዳከናወኑ ገልጧል። የ16 ዓመቷ ታዳጊ አትሌት ዝናሽ ተስፋዬ ፖላንድ ውስጥ ኢትዮጵያን ወክላ የምትወዳደረው በአራት መቶ ሜትር ርቀት ነው። ከኢትዮጵያ ውጭ ተወዳድራ ግን አታውቅም። ሆኖም በውድድሩ አንደኛ ለመውጣት ጥሩ ልምምድ እንዳደረገች ተናግራለች። ያው ልምዴ ጥሩ ነው። ሀገር ውስጥ ነው እንጂ እስካሁን ውጭ አልሄድኩም። ስለዚህ ያው ጥሩ ነው። ለኢትዮጵያ ሻምፒዮን ሆና ጥቶ ጥሩ ነበረ። ያው ስ ያስበው ያው ሰሪቼ ወይ ደግሞ እንድሰራውትም ያው የተለያየ ሀገር መስራት ነው ወይ ደግሞ ያለውን የሰራውትን ውጤት ለማሳየት ነው። ስንተኛ የምትወጪ ይመስልሻል? እኔ አንደኛ ነው ያስበው። አንደኛ ያንቺ ነው። በቃ በቃ እንግዲህ እንጠብቃለን። መልካም እድል። የሴቶች አራት መቶ ሜትር የሩጫሽ ቅድምድም ግማሽ ፍጻሜ በፖላንድ የሚከናወነው ውድድሩ በተጀመረ በሁለተኛው ቀን እረቡ ነው። ፍጻሜው ደግሞ ሐሙስ ማታ ይከናወናል። አትሌት ትዕግስት ከተማ እንደ አትሌት ዝናሽ የ16 ዓመት አዳጊ ወጣት ናት። የምትወዳደረው በመካከለኛ ርቀት ማለትም በ800 ሜትር የሩጫ ዘርፍ ነው። ትዕግስት ከዝናሽ ጋር በእድሜ ቢመሳሰሉም ውጭ ሀገር ወጥቶ በመወዳደር ግን ይለያያሉ። ትዕግስት ከዚህ ቀደም ሁለት የአፍሪቃ አገራት ሄዳ የመወዳደር እድል አግኝታለች። እኔ ደቡብ አፍሪካ እና ታንዛኒያ። እንዴት ነበረ ውጤቱ እስቲ ንገርኝ? የዛኔ ውጤቱ አሪፍ ነው መተምረቱ ዘንድሮ ነው። አሁንስ ምን ያህል ዝግጅት አድርገሻል? እስካሁን ድረስ ዝግጅቱ በቃ አሁን እዛ ጌ አንደኛ ለመውጣት። እስካሁን እንዴት ነው ያደረግሽው ጥረት? እዚህ ደረጃ እንዴት ልትደርሽ ይቻልሽ? ትሬኒንግ በቃ ጫካ ሰርቼ እና ደግሞ ግራሱን ሰርቼ በቃ ብዙ ትሬኒንግ ሰርቼ ከአሰልጣኝ ጋርም ሰርቼ ብሔራዊ ቡድን ሰልቼ ነው የተለወጥኩት። ቀደም ሲል ለደንና ዱር አራዊት ቡድን ተሰልፌ ተወዳድሬ ያለሁ ያለችው አትሌት ትዕግስት አሁን በዓለም አቀፍ ውድድር ኢትዮጵያን ወክለው ከሚሳተፉ አዳጊ ወጣት አትሌቶች አንዷ መሆን ችላለች። ከበፊት አንስቶ በግሏም ከፍተኛ ጥረት እንደምታደርግ ጠቅሳለች። የሴቶች የስምንት መቶ ሜትር የሩጫ ፉክክር በዓለም አቀፍ ውድድሩ መክፈቻ ቀን ማክሰኞ ረፋዱ ላይ ይከናወናል። ግማሽ ፍጻሜ ውድድሩ በበነጋታው ረቡ አመሻሹ ላይ ይደረግና የፍጻሜው ፍልሚያ ሐሙስ ማታ ይሆናል። የ17 ዓመቱ አዳጊ አትሌት ጌትነት ዋለ ኢትዮጵያን በዓለም አቀፉ ውድድር ፖላንድ ውስጥ የሚወክለው በ3000 ሜትር የመሰናክል የሩጫ ውድድር ነው። ወጣት ጌትነት ከሀገር ውጭ ተወዳድሮ አያውቅም። ሆኖም አሰላ ውስጥ በተከናወነው የወጣቶች ፉክክርና በኢትዮጵያ አሸናፊዎች ውድድር ብቃቱን ማስመስከር ችሏል። አሰላ አሁን የወጣት ማለት ነው። አሁን የምንሄድበት ማለት ነው ደግሞ ኢትዮጵያ ሻምፒዮን ደግሞ የአፍሪካውን ሳውዝ አፍሪካ በተደረገው ውድድር ማለት ነው። የዛን ያሰላ አንደኛ ነኝ የሆነኝ ኢትዮጵያ ሻምፒዮን ላይ ግን አራተኛ ነኝ። እዛ ላይ አንደኛ ያወጣሁበት ምክንያት ምሰራው እንትን የኦሎምፒክ ሚኒማ ያመጣል ተብዬ ተመርጬ ነበረ። እዚህ አራት ሆቴል ማለት ነው። ከዚያ ስመረጥ እንደገና ከዛ ፓስፖርት ጉዳይ ለሚኒማል ያድስል ኢምባሲዎች አንድ ከአስራ ስምንት አመታታች ስለሆን ከዚያ ኢምባሲዎች እምቢ ስላሉኝ ከዚያ ያው ሚኒማም ተዘጋ አሁን እዚያው አሁን እንዳልሽ ሰለጥን ቆየሁ። ከዛ እንዳልሽ እያለው አሰላይ እጅ አንደኛው ወጣሁ። ከዛ አሁን ደግሞ ለወጣት ያው ለወጣት ባርሽ ተዘጋጅቼ ነው ያለሁት አሁን። እንግዲህ ወጣት ጥሩ ያው እንደ አሰላይ ታደርጋለህ ያለው ብዬ አስቤያለሁ። ከዚህ በፊትስ የት ነበር የምትለማመደው? የነበረው ከማጋ ነበር። ከዚህ በፊት የምንለማመደው ኢትዮጵያ ወጣቶች ስፖርት አካዳሚ ኮች ተሸ የሚባል አሰልጣኝ አለ። እሱ ነው መልምሎ ወደ አካዳሚው እንዲገባ አደረገኝ። ከዚያ አካዳሚ እንደገባው ከእነሱ ጋር ጥሩ ልምምድ እያደረጉ ቆየው፣ ከዛ ለብሔራዊ ቡድን ተመረጡኝ። የብሔራዊ ቡድን ከተመረጡ በኋላ እንዳንድ ዚው ሰራውኝ። ከዚያ ው አሪፍ ለውጥ እያገኘወ ወድ የፖላንድ ላይ ደግሞ አሪፍ ለመረጥ እንግዲህ አስባለኝ። ከዛ በፊት እስቆይ እዛ ከመድረስ በፊት አካዳሚ ከመመረጥ በፊት ከዚያ በፊት ብዙ ው ክልል ላይ ነው ያለውት። ከዛ ብዙ አሰራውም በቃ ዚያ ቢያንስ አንድ አመት ነው የሰራውኝ። ከዚህ ደግሞ የገባው ገና አንደኛ አመት ነው። ግን ክልል ላይ ብዙም አልተወዳደሩ ቀጥታ ወደዚህ መጣው። ከዚህ በቃ አሪፍ አጋጣሚዎችን አገኘሁ። ከዚያ ያው እዚህ በጣም ባሪፍ እየሰራሁ ወይ በቃ በአጭር ጊዜ እዚህ ተለወጥኩኝ። ምክንያቱም ነገሮች ሁሉ ተስማምተውልኝ ማለት ነው። ግን እዚህ ደረጃ ደርሳለሁ ብለህ አስበህ ታውቅ ነበር በፊትም? እስኪ ንገረኝ። አዎ አይ የበፊት አትሌቶችን አይ ነበር ያው በኢትዮጵያ ምናምን እከታተል ነበረ። ከዛ እነሱን እያየሁ በጣም ያው ወኔ በጣም የእነሱን ደረጃ ለመድረስ በጣም ጠንክሬ ሰራ ነበር፣ ከፊት ምጅምር ላይ ማለት ነው ሌሎቹን አትሌቶችም አይ ነበር። በቃ ይኸው ብዙ የኛ አገር ታዋቂ አትሌቶችን እነሱን በይበት ተከታተል ነበር። እነሱን ሳይ እኔ እዚህ ለመድረስ በጣም በጣም አስብ ነበረ። እንግዲህ ያው እንደ እግዚአብሔር ፈቃዱ ነው። አሁን እንግዲህ ያው እንዲያውም ሀገሬን ያው ወክዬ፣ እንግዲህ ደግሞ ለሀገሬ ጥሩ ለማድረግ ያው ሞክራለሁ፣ እንግዲህ ከእግዚአብሔር ጋር ማለት ነው። ምን ይሰማ ካለ አሁን አንተ አገርህን ኢትዮጵያን ወክለህ በሶስት ሺህ መሰናክል አውሮፓ መተት። አይ በጣም ደስ ይለኛል፣ ምክንያቱም ሳስበው የዋሉት ነገር ካለ በጣም ደስተኛ። ሀገሬን ለመወክል እኔ በጣም አስብ ነበር፣ ግን ዛሬ በጣም ሰላም ደስተኛ ምክንያቱም ያው አገሬ ስለሆነ ማለት ነው። እንግዲህ ያው ግን እዚህ እንትን ላይ ማለት ነው እዚህ ሳውዝ አፍሪካ ማለት ነው። ከእሱ ጋር ሳውዝ አፍሪካ ስመረጥ ተመርጫ ነበረ። አጋጣሚ ሌሎቹ የኦሎምፒክ ሚኒማ ምናምን ለማምጣት ወደ ውጭ ስለሄዱ በዚያ ተተክቼ ነበር። ግን ለምሳሌ ኤምባሲ ኤምባሲዎች ይከልክለው ነው እዚያ ራሱ ያስቀሩኝ ኤምባሲዎች፣ ቪዛ ምናምን በቃ እያስቸገሩ ነው። በዚህ ሰዓት ያሉት ቪዛ እየከለከሉ ነው። አንደኛ እኔ አሁን ራሱ ሳውዝ አፍሪካ ራሱ ተመርጨ ነበረ ግን የተሳተፈው ሁለት ሰው ነው። በእኛ ፊል ይሄ የተደረገበት ምክንያት ቢያንስ ብዙ ልጅ በቃ በዚህ ምክንያት እድሉ የታጠፋለው በዚህ ዓመት ማለት ነው። ለምሳሌ ወደ አስራ ምናምን ልጅ ተመርጦ የተወሰኑ ልጆች ናቸው። ወደ አስራ ምናምን ልጅ በቤዛ ምክንያት ቀረ። ከዛ ቢያንስ የሄዱት ስምንት ወይስ ምናምን እንጂ ከዚያ በላይ ያለው ሁሉ ቀረ። በዚህ ምክንያት እያስቀሩ ነው። ግን አስቀድሞ ቢጀምሩልን እኛ ራሱ አንቀርብ ነበር። ድላችን ና የነበረ እዚህ ሳውዝ አፍሪካ ማለት ነው። እና በዚህ ምክንያት እኛ ራሱ ለውጭ ሩጫ ሳይሆን የምናስብ አሁን ለቪዛ ነው የምናስብ። ዛሬ ቅዳሜ ነው አይደለ? የምትሄዱት ከተሰጣችሁ። አዎ ቅዳሜ ነው እውነት። ግን አሁን የሚሰጠን ነገ ነው። እንግዲህ ነገ ነው የምናውቀው ቪዛ መመታትን ለምሳሌ ከወጣት አትሌት ጌትነት ጋር ቃለመጠይቁን መጠይቁን ያደረግ ነው፣ ትናንት ነበር። ጌትነት ኢትዮጵያን ወክሎ ለመወዳደር በቡድኑ ከመታቀፉ በፊት በትምህርት ቤት ውድድሮች ጠንካራ ተፎካካሪ መሆኑን ያወቁት የስፖርት መምህሩ ነበሩ። አይ ወደ ሩጫ የገባሁት እንግዲህ ከትምህርት ቤት ነው አትሌቶች የሚፈለፈሉት እኔ ከትምህርት ቤት ነው ያው እንደዚህ አጋጣሚ ስፖርት የምንለው ሳብጀክት አለ። በሱ ምክንያት ነው ወደ ሩጫ የገባሁት እና የስፖርት መምህሩ ነው ወደ ስፖርት እንዲገባ ያደረገ ከዛ ከዚያ ገባሁ የሩጫ ምንነት እኔም እያወቀዱኝ ከዚያ የሩጫ ቤት ምናምን ሲሮጡ መቀነሚሳ ምናምን እያየሁኝ እነሱን አይነበረ ነበር። ከዛ እነሱን እያየሁ እኔም በቃ መሮጥ አለብኝ ብዬ ከዛ ወሰንሁኝ። ከዚያ ትምህርት ቤት ላይ ይኮች አለ እንግዲህ የስፖርት መምህር ምናምን እንለዋለን እሱ ያሰራኝ ነበረ። በዚያ ምክንያት ይሰራል እኔ ከዛ ይሄ ከገጠር ወደ ከተማ አለ የወረዳችን ከተማ አለ ከሱ ሂጄ እንድሰራ አደረገ። ከዛ አዛ ሄጄ ሰራሁ። ከዛ ሄጄ ሰራሁ። ከዛ ያው ከዚህ ደረስ ነው ግን አሸንታለሁ እያለ እንግዲህ እንግዲህ እግዜር ከአንተ ጋር ይሁን። አትሌት በየኑ ደገፋ ደግሞ የ17 ዓመት አዳጊ ወጣት ናት። የምትወዳደረው በ3000 ሜትር የሩጫ ዘርፍ ነው። ከኢትዮጵያ ውጪ ስትወዳደር የፖላንዱ ፉክክር ለሷም የመጀመሪያዋ ይሆናል። ሀገር ውስጥ ግን ባሰላ ውድድር ዘንድሮ አንደኛ መውጣት ችላለች። ሶስት ሺህ ርቀት ላይ ነው የምትወዳደረው። ከዚህ በፊት ተወዳደረች ታውቂያለሽ? ከዚህ በፊት አገር ውስጥስ? እስኪ ስለ አሰላው ንገሪኝ። ስንተኛ ወጣሽ? አንደኛ ነው። አሁን ፖላንድ ልትወዳደሪ ነው። እንግዲህ ፖላንድ ዝግጅቱ ምን ይመስላል? ዝግጅትሽ ጥሩ ነው። እንደ ስለ እሱ ንገሪኝ። አሁን ዝግጁ ላይ ነው። ተስፋ አለኝ። ስንተኛ ለመውጣት ነው ተስፋ ያለሽ? ስንተኛ? አንደኛ። አይከብድም እንዴ? አይከብድም። አንደኛ አዳጊ ወጣት አትሌቶቹ በፖላንድ ቢድጎስች በሚከናወነው የስፖርት ፉክክር ድል እንዲቀናቸው እንመኛለን። ማንተጋፍቱ ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።